ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። በቀጥታ የሚተላለፍላችሁን የዛሬ ረቡዕ ሰኔ 18 2006 ዓ ም ስርጭት ይዤ የማስተናግዳችሁ ሰሎሞን አባተ ነኝ። ኃይሉ ታምራት ፕሮግራሙን ይመራልናል። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። አሁን የሰዓቱ ዋና ዋና የዓለም ዜና ይሰማል። አዲሱ አበባ ያቀርብልናል። እንደምን አምሽታችኋል? ሊቢያውያን ዛሬ ረቡዕ አዲስ ምክር ቤታዊ ምርጫ እያካሄዱ ናቸው። በአዲሱ ምክር ቤት ላሉት 200 መቀመጫዎች ከ1600 በላይ ተወዳዳሪዎች መኖራቸው የተገለጠ ሲሆን 32ቱ መቀመጫዎች የሚያዙት ግን በሴቶች መሆኑም ታውቋል። አዲሶቹ ተመራጮች የሚተኩት እንደ አውሮፓ አቆጣጠር በ2012 የተመረጠውን ምክር ቤት ሆነው በዛሬው ምርጫ ወደ 1.5 ሚሊዮን ሕዝብ ህጋዊ ድምፅ ሰጪ እንደሆነም ተመልክቷል። ኢራቅ ከሱኒው እስላማዊ ነውጠኛ ቡድን የሚቃጣባትን አመፅ ለመቋቋም ትችል ዘንድ አስቸኳይ መንግስት እንድትመሰረት የቀረበውን ሀሳብ ጠቅላይ ሚኒስትሩ አል ማሊኪ ውድቅ አደረጉት። ሚስተር ማሊኪ ዛሬ ረቡዕ በቴሌቪዥን በሰጡት ቃል ሀሳቡ ከአገሪቱ ህገ መንግስት ጋር የሚቃረን ከመሆኑም በላይ እንደ አውሮፓ አቆጣጠር ባለፈው ሚያዝያ 30 ቀን ከተካሄደው ምክር ቤታዊ ምርጫ ውጤት ጋርም ይጣረሳል ብለዋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ባለፈው ሰኞ በተናገሩት ቃል የኢራቅ መሪዎች ከሐምሌ አንዱ ቀነቀጠሮ በፊት ድህረ ምርጫ መንግስት የማቋቋም ዝግጅታቸውን እንደሚጀምሩ ቃል የገቡላቸው መሆናቸውን ተናግረዋል። ሩሲያ ዩክራይንን በተመለከተ የገባችውን ዓለም አቀፍ ቃል አላከበረችም ሲሉ የኔቶ ማለት የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኃላፊ ተናገሩ። አክለውም ዛሬ ረቡዕ ከኔቶ ውጭ ጉዳይ ሚኒስትሮች ጋር በሚኖረው ስብሰባ የዩክራይንን ወታደራዊ አቋም በመገንባቱ አጀንዳ ላይ ውይይት ይካሄዳል ብለዋል። አንድሬ ፎግ ራስሙሴን ዛሬ ብራስልስ ውስጥ እንደተናገሩት የዩናይትድ ስቴትሱን ጆን ኬሪን ጨምሮ የኔቶ ውጭ ጉዳይ ሚኒስትሮች ሲሰበሰቡ ከሩሲያ ጋር ስለሚኖረው ግንኙነት እንደገና ውይይት ይደረግበታል ብለዋል። ዩክራይን ድንበሮች ላይ በአፍቃሪ ሩሲያ ኃይሎችና በዩክራይን ታማኞች መካከል የሚካሄደውን አመፅ ሩሲያ የማታስቆም ከሆነ የኔቶ አገሮች ጠበቅ ያለ ማዕቀብ ይጥሉባታል ሲሉ የድርጅቱ ኃላፊ ጨምረው ተናግረዋል። በሌላ በኩል የሩሲያው ምክር ቤት ወታደሮች ወደ ዩክራይን እንዲላኩ የተላለፈውን ውሳኔ መሻሩ ተገልጧል። ውሳኔው የተቀለበሰው ፕሬዚዳንት ቭላድሚር ፑቲን በጠየቁት መሰረት ነውም ተብሏል። ቻይና ለመጀመሪያ ጊዜ በሚኒስትር ደረጃ ያለ አንድ ከፍተኛ ባለስልጣን ወደ ታይዋን ላከች። የቤዥንጉ መንግስታዊ መገናኛ አውታርም ለቀጥታ የፊት ለፊት ውይይት በር ከፋች የሆነ ትልቅ እርምጃ ሲል ዘግቦታል። በቻይናው አገር ውስጥ ጉዳዮች ሚኒስትር ዚያንግ ዚዡን የተመራው ቡድን በራስ ገዟ ደሴት የሚያደርገውን የአራት ቀን ጉብኝት ለመጀመር ዛሬ በዋናው የታይዋን አየር ማረፊያ መድረሱ ታውቋል። ለሁለቱም ወገኖች ሰላማዊ የልማት እንቅስቃሴ ጠቃሚ መሆኑን እረዳለሁ ግንኙነቱ ያሉት ሚኒስትሩ ይህም ብቻ ነው ለሁለቱም ቻይናውያን የሚሆን ብልጽግና አስገኝተናል ብለን ልንል ወይም ልናወራ የምንችለው ብለዋል። በመጨረሻም ስፖርት ብራዚል ውስጥ የሚካሄደው ሀያኛው የዓለም እግር ኳስ ውድድር እንደቀጠለ ባለበት በአሁኑ ወቅት ይቅርታ ቴሌቪዥን እያየሁ ነው፣ ዜናውን ማነባው አጠገቤ ደግሞ ሶሎሞን ውጤት ነገረኝ እና ይሄ ብራዚል በሚካሄደው ሀያኛው ዓለም እግር ኳስ ዋንጫ በአሁኑ ሰዓት አርጀንቲና ከአልጄሪያ እየተጋጠሙ ሲሆን ናይጄሪያ እና አርጀንቲና እየተጋጠሙ ሲሆን አርጀንቲና የመጀመሪያውን ግብ በተጀመረ በሁለት ደቂቃ ውስጥ አስገብቷል። በተመሳሳይ ሰዓት ደግሞ ሌሎቹ ቦዝኒያ ሄርዞጎቪና እና ኢራንም እየተጫወቱ ናቸው ከአንድ አራት ሰዓት በኋላ ደግሞ በኢትዮጵያ አቆጣጠር ከምሽቱ አምስት ሰዓት ላይ ሲሆን ማለት ነው። ኢኳዶር ከፈረንሳይ እንዲሁም ሆንዱራስ ከስዊዘርላንድ በሁለቱ የተለያዩ ሜዳዎች ግን በተመሳሳይ ሰዓት ይጋጠማሉ። እንግዲህ ሰሎሞን ክፍሌ ከትናንት ረ ናይጄሪያ እንደገና አንድ ስለዚህ ውጤት እኩል ለእኩል ሆነዋል። ጨዋታው ፈጣን ነው። እኔ ከስቱዲዮ ሳልወጣ ሁለት ግብ ተገባ። ሰሎሞን ቦ እስኪያልቅ የሚሆነው እናያለን። አድማጮች፣ ለሰዓት ያለን ዜና በዚሁ አበቃ። ሶስት ሰዓት ላይ ከብዙ ውጤቶች ጋር ሰሎሞን ይመጣል። አዲሱን ለዜናው አመሰግናለሁ ከምሽቱ ሦስት ሰዓት በ22 እና በ25 ሜትር ባንድ ያጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር እንመለሳለን ይህ በ1431 መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው አሁን ወደ መጀመሪያው ዘገባ እናልፋለን ፌዴራል የሥነ ምግባርና ጸረ ሙስና ኮሚሽን የመንግሥት መስሪያ ቤቶችን የአሰራር ስልት ከሙስና የጸዳ ለማድረግ እወስዳቸዋለሁ በሚላቸው እርምጃዎች አተገባበር ላይ መሰናክሎች ያጋጠሙት መሆኑን አስታውቋል። ሕጋዊነት የሌላቸውን ጨረታዎች በማምከንም በርካታ የመንግሥት ገንዘብ መታገዱንም ገልጿል። መለስካቸው አመሃ ከአዲስ አበባ የላከው ዘገባ አለ። ኮሚሽኑ ዛሬ ከተለያዩ የመንግስት ተቋማት ጋር ሙስናንና ብልሹ አሰራርን ለመከላከል የወሰዳቸውን እርምጃዎችና የተገኙ ውጤቶችን በተመለከተ ያደረገውን የአንድ ቀን አውደ ጥናት የከፈቱት ምክትል ኮሚሽነሩ አቶ ወዶ አጦ መስሪያ ቤታቸው በመንግስት ተቋማት ውስጥ ያሉ የአሰራር ጉድለቶችን በመጠቀም ሊፈጸሙ የነበሩ በርካታ የሆኑ የሙስና ወንጀሎችን እንዲመክሩ በማድረግ ተጨባጭ ተግባራትን ማከናወኑን ገልጸዋል። ኮሚሽኑ የሙስና ወንጀልንና ብልሹ አሰራርን ለመከላከል ከሚያደርጋቸው ጥረቶች ውስጥ አንዱ በተመረጡ ጉዳዮች ላይ ጥናትና ምርምር ማድረግ መሆኑን ያብራሩት አቶ ወዶ አጥተ የጥናት ውጤቱን ለሚመለከታቸው የመንግስት ተቋማት በመፍጠትና የመፍትሄ ሀሳቦችንም በጋራ በማስቀመጥ ተግባራዊነታቸውን መከታተል ነው ብለዋል በዚህ የተገኘውን ውጤትም ዝርዝር ምሳሌ ባይሰጡም አጠቃለው አቅርበውታል ኮሚሽኑ ባካሄዳቸው የነዚህ አሰራር ጥናት ሂደቶች አማካይነት የተለያዩ ሕግን ያልተከተሉ ጨረታዎችና ግዢዎች ከመፈጸማቸው በፊት በእንጭጩ እንዲቀጩ በማድረግ በርካታ መጠን ያለውን የመንግስት ሀብትና ንብረት ለመታደግ መቻሉን መጥቀስ ተገቢ ነው። ይሁንና ይህ የተቋማትን አሰራር ክፍተቶች የመድፈን ስራ በተደላደለ መንገድ ላይ የተጓዘ አይደለም። ምክትል ኮሚሽነሩ እንደሚሉት ከሆነ የፌዴራሉ ስነ ምግባርና ጽረ ሙስና ኮሚሽን በተመረጡ የመንግስት ተቋማት ላይ በተወሰነ የአሰራር ስልት አካባቢ በሚደረጉ ጥናቶች የመፍትሄ ዘዴዎችን ለመስጠት ሲሞክርም መንገዱ ሁልጊዜም ቀና ነበር ለማለት እንደማይቻልና እንዲያውም በአንዳንድ መስሪያ ቤቶች ኃላፊዎች ጫና እስከመፍጠር እንደሚደርሱ አልሸሸጉም። ከእነዚህ ተግዳሮች መካከል የአንዳንድ ተጠኝ ተቋማት ኃላፊዎችና ሰራተኞች ተገቢውን ድጋፍ ከአለማግኘት አንስቶ ጥናቶች እንዳይቀጥሉ ጫና እስከመፍጠር ድረስ ያሉ ችግሮች በየጊዜው መግጠማቸው አልቀረም። ብዙ ተደክሞባቸው የተከናወኑ ጥናቶችን ለታለመላቸው ጥቅም በማዋል ረገድ በአንዳንድ ተቋማት ዘንድ የሚታየው ቸልተኝነት በትግበራ ወቅት እየገጠሙ ከሚገኙ ትግዳሮቶች መካከል አንዱ መሆኑን ኮሚሽኑ የትግበራ ክትትል በሚያከረሙት ወቅት ለማረጋገጥ ተችሏል። በአውደ ጥናቱ ላይ በመንግስት ተቋማት ሙስናና ብልሹ አሰራርን የመከላከል ስራ ውጤታማነትና ቀጣይ አቅጣጫ በሚል ርዕስ የጥናት ወረቀት ያቀረቡት የኮሚሽኑ የሙስና መከላከል ዳይሬክቶሬት ዳይሬክተር አቶ አክሊሉ ሙሉጌታም እንደተናገሩት ጥቂት የማይባሉ ተቋማት ከኮሚሽኑ የሚቀርቡ በጥናት የተደገፉ የመፍትሄ እርምጃዎችን ለመተግበር እግራቸውን እንደሚጎተቱ ያሳያሉ። ባቀረቡት ጽሁፍ ከተጠቀሱት መካከል አንዱ ኢትዮ ቴሌኮም ሲሆን ኢትዮ ቴሌኮም በጥናቱ ከተጠቆሙ ስድስት የመፍትሄ ሀሳቦች ሁለቱ በአመዛኙ የተተገበሩ ሲሆኑ አራቱ በሂደት ላይ የሚገኙ መሆናቸውን ይገልጻሉ። ተግባራው መጠናቀቅ ከነበረበት ግን የስድስት ወር ጊዜ ማለፉንም አቶ አክሊሉ በጥናታቸው ያስረዳሉ። በመከላከያ ግንባታ ግብአት ማምረቻ ድርጅት የዝቋላ ስቲል ማምረቻ ፋብሪካን ደግሞ በተመለከተ የሰፈረው ከዚህ የተለየ ነው። ከተቋሙ ጋር ግንኙነት ለመፍጠር በተለያየ ጊዜ የተደረጉ ጥረቶች ባለመሰካታቸው የተሰጡ የመፍትሄ ሀሳቦች ተግባራዊ ስለመደረጋቸው መሰብሰብ አልተቻለም፣ መረጃውን ማግኘት አልተቻለም ማለት ይመስላል። በአቶ አክሊሉ ሙሉጌታ አመለካከት እንዲህ ያሉ ችግሮች ቢኖሩም ከትናንቱ ዛሬ የተሻለ እንደሆነ አይጠራጥሩም። ይህም ቢሆን በቂ አይደለም። ቀደም ሲል ለምሳሌ ከ50 ፐርሰንት አማካይ በላይ የሰጠናቸው የማሻሻያ ሀሳቦች ተፈጻሚ የማይሆኑበት ሁኔታ ነበር። አሁን ደግሞ ተሻሽለን በአማካይ ከ60 ፐርሰንት እስከ 70 ፐርሰንት ባለው ደረጃ ደርሰናል። እኛ ግን ይህን አይደለም የምንፈልገው። እንደ አገር፣ እንደ መንግስት፣ እንደ ተቋም ይሄ ይጎዳናል ብለን አቶ አክሊሉ ሙሉጌታ በተለይ ለቪኦኤ እንደገለጹት በመሬት ዙሪያ የሚሰጡ አገልግሎቶች፣ በመንግስት ገቢዎች ጉምሩክ፣ የኮንስትራክሽን ኢንዱስትሪውና ትልልቅ የመንግስት ግዢዎች ለሙስና ያላቸው ተጋላጭነት ከፍተኛ እንደሆነ የኮሚሽኑ እምነት ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ለጥያቄው መልስ ነው ተከታዩ ዝግጅት። ለጥያቄው መልስ በኢትዮጵያ ኅብረ ብሔር ድርጅቶችና የብሔር ድርጅቶች ለሀገሪቱ ወቅታዊ የፖለቲካና ማኅበራዊ ችግሮች በጋራ መፍትሄ እየፈለጉ ነው ወይ የሚል ጥያቄ አስተናግዷል። ሁለት የፖለቲካ ድርጅቶች ተጠሪዎች የአንድነት ለዲሞክራሲና ለፍትህ ፓርቲው የህዝብ ግንኙነት ኃላፊ አቶ ሀብታሙ አያሌውና የመድረኩ ሥራ አስፈጻሚ ኮሚቴ አባል አቶ በቀለ ነጋ መልስ ሰጥተዋል። የዝግጅቱ ሶስተኛ ክፍል ቀጥሎ ይቀርባል። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸውና ትናንት ያቆምንበትን የአድማጭ ጥያቄ አስታውሳ ትነሳለች። ታዳምጣላችሁ። አቶ ሀብታሙ፣ አቶ በቀለ እሺ እንግዲህ አቶ ገብረስላሴ አንድ ሁለት ሶስት ነጥቦችን ነው ያነሱት። አረና የመድረክ አባል ሆኖ የአረና አባላት ትግራይ ነው ያሉት መሰለኝ። በቀን አስራ አራት አስራ አምስት ይሞታሉ መድረክ ለምን መግለጫ አያወጣም? ዋልድባ ደግሞ የኢትዮጵያ ቅርስ ሆኖ ሳለ መያድ ብቻ ነው መግለጫ ያወጣው። ለምንድን ነው ሌሎቹ ዋልድባ ላይ የሚደርሰውን በደል የማይቃወሙት? ሌላው አቶ በቀለ ነጋ የሚመልሱት በኦሮሚያ ጭፍጭፋ እየተካሄደ ነው ነው የሚሉት ውጡልን እየተባለ ይመልሱልን። እኔ እስከማውቀው ድረስ በየጊዜው የሚፈጸመውን በትግራይ ሕዝብም የሆነ በሌሎችም አጎራባች ክልሎች ውስጥ የሚደርሰውን ችግር ጉዳይ ላይ ግሉም በመድረክም መግለጫ መሰጠቱን አውቃለሁ። እኔ እዚህ አልሰሙት ወይ አላነበቡት ይሆናል። እንግዲህ ጋዜጦችም አይደርሱም እንጂ አቶ ገብሩ አስራት ራሳቸው በዚህ ጉዳይ ላይ መግለጫ ሲሰጡ አቃለው ወይንም በትክክል አቃለው። የሀይማኖት የሃይማኖት ነጻነትን በተመለከተም መንግስት ከሃይማኖት ውስጥ ጣልቃ መግባት እንደሌለበት ህገ መንግስቱ መከበር እንዳለበት በማሳሰብ በዚህ በዋልድባ ጉዳይ ላይ ብቻ ሳይሆን በአጠቃላይ በሙስሊሙም ሆነ በክርስቲያኑ ላይ መንግስት እያደረገ ያለውን ተጽዕኖ መድረክ እንደ መድረክ በመግለጫ አውግዟል፣ ተቃውሟል። በኦሮሚያ ውስጥ ብቻ ሳይሆን ግጭቶች በብዙ ቦታዎች ላይ ይካሄዳሉ እነኚህ ግጭቶች ደግሞ በአሁን ዘመን ብቻ አይደለም ሲካሄዱ የነበረው ለምሳሌ በይፋት በአፋርና በኦሮሞ መሀል ሶማሌና በኦሮሞ መሀከል በሶማሌ ክልል በተለያዩ ቦታዎች ድሮም ግጭቶች በሳር በውሃ በሪሶርስ ላይ ይካሄዳሉ አሁን እነኛ ግጭቶች ሲፈቱ የነበረው በአገር ባህል በመንግስትም ተሳትፎ መንግስት በቦታው ላይ እየተገኘ ችግሮችን እንደሚፈታ አውቃለሁ። አሁን የአሁኑ ልዩ የሚያደርገው ምንድን ነው? ግጭቶቹ አንዳንድ ጊዜ አመጣጣቸው እና የሚፈጠሩት በማን ነው የሚል አሳሳቢ ጥያቄ አለ። ምክንያቱም አንዳንድ ቦታዎች ላይ የመንግስት ካድሬዎች በመሀል ገብተው ዳኛ ለመሆን ራሳቸው የሚቀሰቅሷቸው ሁኔታዎችም እንዳሉ መረጃዎች አሉ። የት ለምሳሌ ለምሳሌ ያህል በግንቢ ላይ አንድ በአማርኛ ተናጋሪዎች እና በኦሮምኛ ተናጋሪዎች መካከል ባለፈው በተደረገው መጠነኛ ግጭት አንድ የቀበሌ ሊቀመንበር የግንቢ ዜሮ ሶስት ቀበሌ ሊቀመንበር የተዘረፈ ዕቃ የተገኘው ከእሱ ቤት ነው። ማግን የቀበሌ ሊቀመንበር ምክትል ሊቀመንበር ቤት የማቃው ነው ተዘረፈ ተቃጠለ ከተባሉ ቤቶች ውስጥ የተወሰዱ ንብረቶች በቤቱ ስለተገኙ ይሄ ሰው በወንጀለኝነት ተይዞ በቁጥጥር ስር መዋሉን እናውቃለን። በወቅቱም ይሄንን በሚዲያ ተሰራጭተዋል። ስለዚህ ምንድን ነው እነኚህ ግጭቶች በሚፈጠሩበት ጊዜ እውነት ህዝቡ ነው ወይ በሪሶርስ ላይ የስጣላው ወይስ ሆን ተብሎ በማጋጨት የሚገኝ የፖለቲካ ትርፍ በመፈለግ የሚደረግ ነገር ነው የሚለው በጣም ሊታይ እና በጥልቀት ህዝብም ሊያውቀው የሚገባ ጉዳይ ነው። ለምሳሌ ያህል በሶማሌ የወሰን እንደሆነ በሶማሌና በኦሮሚያ ክልል እንደዚህ አይነት ግጭቶች ይደረጋሉ። በሶማሌ በኩል የታጠቀ የመንግስት ሀይል ገብቶ ባዶ እጁን ያለውን የኦሮሞ ገበሬ የጎዳበትና ያንን ደግሞ መንግስት ጣልቃ ገብቶ ያላስተካከለበት አጥፊዎቹን ያልቀጣበት ሁኔታ አለ። ለምሳሌ ልዩ ሀይል እየተባለ በየቦታው የሚታዘዙ የተቀመጡ አሉ። እነኚህ ነገሮች በህገ መንግስቱ ብቻ ህገ መንግስቱ በሚፈቅደው አግባብ የዜጎች መብት ተጠብቆ ችግሮችን በውይይት መፍታት ሲቻል ሰዎች እስኪተላል እስኪተላለቁ እስኪገዳደሉ ድረስ እየተጠበቀ ከዚያ በኋላ የማይፈልጉት ወገን ላይ ጫና በመፍጠር ያንን ለመምታት እንደ መሳሪያ የሚጠቀምበትም ሁኔታ አለ። እንግዲህ ይሄ ከሆነ ይሄ ከሆነ በኦሮሚያም ሆነ በሌሎች አካባቢ እኔ የኦሮሚያን እንደ ልዩ አጋጣሚም አልጠቅሰውም። ምክንያቱም በአማራም ተከስቷል። በሶማሌም ክልል አለ። በአፋርም ሰው ሞቷል። እነኝህ ሁኔታዎችን ግን መንግስት ኃላፊነቱን ተወጥቶ አጥፊዎችን በጋምቤላም በየትም ለህግ ሲያቀርብ አይታይም። መሰረታዊ ምንጩ ይሄ ነው። የግጭቱ ምንጭ በወቅቱ ቢፈታ እና አጥፊዎቹን ደግሞ ህጋዊ በሆነ መንገድ ይሄ በማስመሰል በውሸት ውንጀላ ሳይሆን በትክክለኛው መንገድ ለሞተው ሰው ካሳ እየተከፈለ ንብረቱ በአግባቡ የጠፋበት ሰው ደግሞ እየታወቀ ያ ንብረቱ እንዲተካ ቢያደርግ ሰው የህግ የበላይነትን አክብሮ እንዲኖር ይደረግ ነበር። ግን መንግስት ፈቃደኝነቱ የለውም። ለዚህ አቶ ሀብታሙ እዚህ ላይ የሚያክሉት ካለ የተለያዩ ነጥቦችን አንስተዋል። አቶ ገብረስላሴ ከሰቆጣ በእኔ በኩል የተነሱት ጥያቄዎች አግባብነት አላቸው። በተለይ በግራስሩት ሌቭል የምንለው ይሄ ታችኛው እርከን ላይ ያለው ህዝቡ ጋር ከመድረስ አንጻር የፖለቲካ ፓርቲዎች የህዝቡን ስነ ልቦና የመረዳት ችግር እንዳለ ነው የሚያሳየው። አሁንም ከጥያቄያቸው የምንረዳው ይህንን ነው። ፖለቲከኞች የህዝብን ጥያቄ ሊፈቱ የሚችሉት ወደ ብሔራዊ መግባባትና እርቅም ሊመጡ የሚችሉት እንደዚህ ወርደው የህዝቡን ስሜት ሲያዳምጡ ነው። ህዝቡ አይደለም ልዩነት የፈጠረው። ልዩነት የፈጠሩ የፈጠርነው ፖለቲከኞች ነን። ህዝቡ አይደለም እየተሳሳብ ያለው ልዩነት የፈጠርነው ነው እኛ ነን። ስለዚህ አሁንም መልሰን መላልሰን የፈለግነውን ያህል ብንነጋገር ሊፈታ የህዝቡን ትክክለኛ ስሜት አዳምጠን ፖለቲከኞች ከራሳችን ፍላጎት በላይ የሀገርን ጥቅም ለማስቀደም ስንዘጋጅ ነው። ያነሱትን ጥያቄ እንመልከት። ለምሳሌ በኦሮሚያ ተብሎ ተነስተዋል አቶ በቀለም፣ በሌሎች ክልሎችም የመፈናቀል ችግሮችን አንስተዋል። ኦፍ ኮርስ የመፈናቀል ችግር አለ አቶ በቀለ። እንዳውም ባለፉት ስርአቶችም ቢሆን ይሄ የነበረ ነው። ግጭቶች የሚለውን አንስተዋል። ግን አሁንም መረዳት ያለብን የምንለየውም ከሳቸው ባለፉት ጊዜያቶች ባለፉት ስርአቶች የነበሩ ግጭቶች በግጦሽ መሬት ነው፣ በውሃ ይጋጩ ነበረ። እነዚህ የመሳሰሉት ሪሶርስ ላይ የተመሰረተ አለመግባባቶች ነበሩ። አሁን እኮ ሰው በቋንቋው ተለይቶ የሚጠቃበት ስርአት እኮ ተፈጥሯል ኢትዮጵያ ውስጥ። ባለፉት ሀያ ሶስት ዓመታት በዚህ አገር የተገነባው እኮ አንዱ ሌላኛውን በጠላትነት እንዲያዩ ነው የተደረገው። አገር ደግሞ በዚህ ስርዓት ውስጥ ትፈርሳለች እንጂ ልትቆም አትችልም። ባለፉት ስርዓቶች በሚናገረው ቋንቋ ነበር ወይ ህዝብ ግጭት ውስጥ የሚገባው የሚጣሉት በቋንቋ ነበር ወይ ለምሳሌ በኦሮሞ ና በሶማሌ መካከል ሲዳማ ና ኦሮሞ መካከል ግጭቶች አሉ ወሎ አካባቢ አማራ ከአፋር ጋር ግጭቶች የተለያዩ ድንበር እና ግጦች ላይ የተመሰረቱ ናቸው እነዚህ ቋንቋን መሰረት አያደርጉም ዘርን ብሄርን መሰረት አያደርጉም ነበረ አሁን ግን ኢህአዴግ ሰማንያ ሶስት ላይ ሰብስቦ ቆልፎናል፣ ማለት ይቻላል። በቃ እዛው ሰማንያ ሶስት ላይ ነው። እነሱ ያሉንን ይዘን በብሄር እንድናስብ እየተገደድን ነው። የኢትዮጵያ ሀብት ነው ወደሚል መምጣት አለ። መሬት እንኳን መሬት እንኳን የህዝብ ሀብት ተብሎ በህገ መንግስት የተደነገገው ይህንን ቋንቋ የሚናገር ሰው እዚህም እዚህኛው መሬት ላይ መኖር አይችልም የሚል እጅግ ኋላ ቀር አስተሳሰብ ውስጥ እኮ ነው ያለ። ነው ሪሊ ከዚህ መውጣት አለብን። ኢትዮጵያን መታደግ የምንፈልግ ከሆነ የኦሮሞን ህዝብ ጥቅም፣ መብት ለማስከበር ኢትዮጵያዊነቴ በቂ ነው ወደሚል አስተሳሰብ መምጣት አለብን። የአማራን ህዝብ ጥቅም ለማስከበር እንግዲህ አማራ ኦሮሞ የሚል ሰርክሉ ስለገባን ኢትዮጵያዊነቴ በቂ ነው ወደሚል አመለካከት ውስጥ መምጣት አለብን። አንዱ የሌላኛውን ሸክም ለመሸከም መዘጋጀት አለብን። አለበለዚያ እች ሀገር እርስ በራሳችን ተለያይተን ወደ መፍረስ እንዳትሄድ እኛ እጅ ለእጅ ተያይዘን በልዩነቶቻችን፣ ሁኔቶቻችን መካከል እጅ ለእጅ ተያይዘን ዋናው ዴሞክራሲያዊና ሰብዓዊ መብት በዚህ ሀገር ምላሽ እንዲያገኝ የዚህ እንደዚህ የሚጮሁ ገበሬዎች፣ የሚያለቅሱ የህዝቦቻችንን ድምፅ የምንሰማ ከሆነ ቁጭ ብለን መነጋገር ያለብን አንዱ የሌላኛው ህመም ሊሰማው ይገባል። አሳፋሪ ነገር ውስጥ ነው ያለን። ከዛ እንውጣ ወደሚል አስተሳሰብ መምጣት አለ አውቃለሁ። ነገር ግን ጥያቄዎቹን መመለስ የሚቀለው አሁንም በመጨረሻ የማሰምርበት ነገር ቢኖር የቤተሰብ ንብረት ለልጆች የሚከፋፈለው አባወራው ሲሞት ነው። ኢትዮጵያን ተከፋፍለን ይሄ ለኦሮሞ፣ ይሄ ለአማራ ብሎ ኢህአዴግ በታት ነው የሰጠን። ግን ኢትዮጵያ የምትባል ሀገር ሳትፈርስ ነው በቁማ እየፈረሰች አለች። ይህንን ነቅተን እኛ ሀብት አንከፋፈልም። የዛኛው የዚህ ነው በኦሮሞ ቋንቋ የሚኮራው አማራም ጭምር ነው የኢትዮጵያ በኢትዮጵያ ሀብትነት ቋንቋ የኢትዮጵያ ሀብት ነው። በኢትዮጵያ ሀብትነት የአንደኛው ሀገር ቋንቋ ሌላውን ይመለከተዋል። እኔ እንደ አንድ ኢትዮጵያዊ ሰማንያ ስድስት ቋንቋዎች ካሉ ሰማንያ ስድስት የኢትዮጵያ ቋንቋዎች ሀብቶች ናቸው፣ ባህል ናቸው። ስለዚህ የእኔ ሀብት ናቸው በሚል አስተሳሰብ እንድን። በተለይ ወጣቱ ትውልድ ወደዚህ እንዲመጣ ኃላፊነት አለባቸው ፖለቲከኞች የሚል እምነት ነው ያለኝ። በዚህ መንገድ ነው ልንፈታው የምንችለው። ስደተኞች የአስተናጋጅ ሀገሮች ሸክም መሆን እንደሌለባቸው አዲስ ጥናት ገልጿል። እንዲያውም እድል ከተሰጣቸው የተቀባዩን ሀገር ምጣኔ ሀብት በማጠናከር ሊረዱ እንደሚችሉም ጥናቱ ይናገራል። ኦክስፎርድ ዩኒቨርሲቲ ዩጋንዳ ውስጥ ያካሄደውን ጥናት ያወጣው ባለፈው አርብ ታስቦ በዋለው የስደተኞች ቀን ነበር። ዘጋቢያችን ጆዲ ካፖ ያጠናቀረው ሪፖርት አለ አዳነች ፍሳዬ ይዛዋለች። ይኸው ጥናት ከመካሄዱ በፊት ስለ ስደተኞች ኢኮኖሚ ኑሮ ብዙም አይታወቅም ነበር ይላሉ ፕሮፌሰር አሌክሳንደር ቤትስ። በስደተኞች የኢኮኖሚ እንቅስቃሴ ላይ ያተኮረ ምሁራዊ ጥናት ወይም የፖሊሲ ስራ ብዙም አልተካሄደም ነበር ጉዳዩ በአጠቃላይ የሚታየው ከማህበራዊ አመለካከት አንጻር ሲሆን ስደተኞችን በሰብአዊ ተረጅነት መልክ ከማየት የመነጨ ነው። ጥናቱን ያቀረቡት በኦክስፎርድ ዩኒቨርሲቲ የስደተኞችና የግዳጅ ፍልሰት ጥናት ፕሮፌሰር አሌክሳንደር ቤትስ ናቸው። ስለ ስደተኞች ኑሮና በአስተናጓጃ ሀገር ስለሚኖራቸው ተጽዕኖ የሚመለከቱ ጥናቶች በተወሰነ ደረጃ ተደርገው ነበር። ይሁንና ስደተኞችን የተጠለሉባት ሀገር የኢኮኖሚ ስርዓት አካል አድርጎ ለማየት አልቻሉም። የሸቀጥ መለዋወጡን፣ የማምረቱን፣ የሸማችነቱንና የገንዘብ ገበያን ሂደት በሚገባ አልተረዱም። የኢኮኖሚ እንቅስቃሴው በተሟላ መልክ አልታየም። ፕሮፌሰር ቤትስ ስለ ስደተኞች የኢኮኖሚ አስተዋጽኦ ትኩረት መስጠት የጀመሩት በአውሮፓ እንደነበር ገልጸዋል። በተለይም ልቤን በጣም የነካው ነገር በስደተኞች መካከል ክህሎት፣ ችሎታና የአፍላቂነት ስሜት ያላቸው ሰዎች መኖራቸው ነው። ከፍተኛ የንግድ አፍላቂነት ብቃት ያላቸው ሰዎች በዓለም ማዕዝናት ባሉ በርካታ ሀገሮች ሰርቶ የመኖር እድል ይነፈጋቸዋል። ብዙ ለማበርከት የሚችሉት ነገር እያለ እድሉ አይሰጣቸውም። እነዚህን ብቃት ያላቸውን ሰዎች ሁሉ ሳይ ስደተኞች ሊያበረክቱ ስለሚችሉት ሁሉ አስባለሁ። በዓለም አቀፍ የሬዲዮት ድርጅቶች ላይ መተማመን የሚገባቸው ሰዎች ተደርገው ከመታየት ይልቅ ሊያበረክቱት ከሚችሉት አስተዋጽኦ አንጻር ቢታይ የተሻለ ነው። ጥናቱ የተደረገው ኡጋንዳ ውስጥ ነው። ኡጋንዳ ከኮንጎ ዲሞክራሲያዊ ሪፑብሊክ ከሶማሊያና ከደቡብ ሱዳን የተሰደዱ 350 ሺህ የሚሆኑ ስደተኞችን ታስተናግዳለች ዩጋንዳ። ኡጋንዳ ለየት ያለ አሰራር ነው ያላት። በአጠቃላይ በዓለም ዙሪያ ያሉት ሀገሮች ስደተኞችን በሥራ የማሰማራት መብት ይነፍጋሉ። የመንቀሳቀስ መብትም አይኖራቸውም። ስለሆነም በስደተኞች ሰፈሮች እንዲወሰኑ ይደረጋል። ኡጋንዳ ግን የራስን መቻል ስትራቴጂ ቀይሳለች። ኡጋንዳ በስደተኞች ላይ ያላት ፖሊሲ በጣም ጥሩ ነው ማለት ባይሆንም ስደተኞች በሥራ የመሰማራት መብት አላቸው በተወሰነ ደረጃ ቢሆንም ከቦታ ቦታ እንዲንቀሳቀሱ ይፈቀድላቸዋል። ኦክስፎርድ ዩኒቨርሲቲ ያካሄደው ጥናት ኡጋንዳ ውስጥ ባሉት አንድ ሺ ስድስት መቶ ስደተኞች ላይ ያተኮረ ነው። በመዲናዊቱ ካምፓላ እንዲሁም ነኪቫሌ እና ኪያንጓሊ በተባሉ የረዥም ጊዜ የስደተኞች ሰፈሮች ያለውን የስደተኞች ሁኔታ ተመለከትን። ጥናቱን በጀመርንበት ወቅት በሀገሪቱ ካሉት የስደተኞች ሰፈሮች ትልልቆቹ ነኪቫሊ ና ኪዋንጋሊ ነበሩ ብዙውን ጊዜ ስደተኞች የአስተናጋጅ ሀገሮች ጭነት ተደርገው ይታያሉ ኡጋንዳ ውስጥ ግን እንደዛ አይደለም ይላሉ ፕሮፌሰር ቤትስ ዩጋንዳ ውስጥ ያየነው ነገር ስደተኞች በሀገሪቱ አስተዋጽኦ የሚያደርጉት እቃዎችን በመሸጥና በመግዛት ብቻ ሳይሆን ስራ በመፍጠርም ጭምር ነው ይህም የሚያስገርም ነገር ነው። በንግድ ሥራ የተሰማሩ ስደተኞች ኡጋንዳውያንን ቀጥረው ያሰራሉ። ስደተኞቹ የተሰማሩበት የንግድ ሥራም የተለየ እንደሆነ ፕሮፌሰሩ ሲገልጹ፣ መሬት የማግኘት እድል ሲሰጣቸው በእርሻ ሥራ ይሰማራሉ። ከዛም ሌላ ሲኔማን፣ የመጓጓዣ ኩባንያን በመሳሰሉ ከፍተኛ አፍላቂነትና ፈጣሪነት በሚያስፈልጋቸው ተግባሮችም ሲሰማሩ ይታያሉ። ለምሳሌ ና ኪቬሌ በተባለው የስደተኞች ሰፈር ያለ አንድ ስደተኛ ያረጁ ቴሌቪዥኖችንና መሰል እቃዎችን በመጠቀም በኮምፒውተር መጫወቻ መደብር ከፍቶ ስደተኞች አነስተኛ ዋጋ እየከፈሉ እንዲጫወቱ ማድረጉን ፕሮፌሰር ቤትስ አስገንዝበዋል። በአጠቃላይ ሲታይ ግን እንዲህ አይነት እድል የሚያገኙ ስደተኞች የተወሰኑ እንደሆኑና በኡጋንዳ ያለው እድል በሌሎች ሀገሮች ያልተለመደ እንደሆነ ፕሮፌሰሩ ጠቁመዋል። in africa, the context i know best, there are really only a couple of countries that have pioneered. Africa was... <laughs> ኬንያንና ታንዛኒያን በመሳሰሉት ሀገሮች ግን ስደተኞች ሰርቶ የመኖር መብት የላቸው። ኬንያ በደረሱባት የአሸባሪነት ጥቃቶች ምክንያት በስደተኞች ላይ ዘመቻ ከፍታለች። ዘመቻው ያተኮረው በሶማሊያውያን ስደተኞች ላይ ነው። አንዳንዶቹ ሶማሊያውያን ስደተኞች የአልሸባብ ደጋፊዎች ሊሆኑ ይችላሉ የሚል ስጋት አላት። እዚህ ላይ ዋናው ነገር ፖለቲካዊ ውጥረቶች ቢኖሩም እንኳን ስደተኞች ያስተናጋጅ ሀገር ሸክም ተደርገው መታየት አይኖርባቸውም። ጥቅምና አስተዋጽኦም ሊኖራቸው እንደሚችል መገንዘብ ያስፈልጋል ይላሉ አዲሱን ጥናት ያካሄዱት ፕሮፌሰር አሌክሳንደር ቤትስ። ስደተኞች በበኩላቸው ከተጠለሉባቸው አካባቢዎች ጋር የመላመድና የመመሳሰል ዝንባሌ እንዲያዳብሩ ፕሮፌሰር ቤትስ ይመክራሉ። የረድኤት ድርጅቶችና መንግስታዊ ያልሆኑ ድርጅቶች የስደተኞችን የራስ መቻልና የንግድ ስራ ዝንባሌን ለመርዳት እንዲጥሩ ይህም ትምህርት በመስጠት የአነስተኛ ብድር እድል በመክፈት እንዴት ንግድ ለመጀመር እንደሚቻል በማማከር ሊገኝ እንደሚችል ፕሮፌሰር ቤትስ አስረድተዋል። ለስደተኞች የሚደረገው ረድኤት ብዙውን ጊዜ በአስቸኳይ እርዳታ ላይ ያተኮረ ሲሆን ለተራዘመ ጊዜ ስለሚሰጥ የተረጅነት ዝንባሌ እንደሚያሳድር አዲሱን ጥናት ያካሄዱት ፕሮፌሰር አሌክሳንደር ቤትስ ገልጸዋል። አድማጮች ስለ ስደተኞች የኢኮኖሚ አስተዋጽኦ የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ቅንብር እስክንገናኝ በደህና ቆዩን። የተከበራችሁ አድማጮች ዝግጅታችን ወደ መጠናቀቁ ነው። አንዳንድ አጠርጠር ያሉ መረጃዎችን ላካፍላችሁ። ዛሬ አንድ የዩናይትድ ስቴትስ ዶላር 19 ብር ከ39 ሳንቲም ተመንዝሯል። ኢትዮጵያ ነገ በአብዛኛ ክፍሏ ዝናብ ታገኛለች። አዲስ አበባ ዝናባማ ትሆናለች። ከፍተኛ ሙቀቷ 20፣ ዝቅተኛው 12 ዲግሪ ሴልሽየስ እንደሚሆን የኢትዮጵያ ሜቴዎሮሎጂ ኤጀንሲ ተንበየዋል በሀያኛው የዓለም ዋንጫ በምድብ ኤፍ ናይጄሪያና አርጀንቲና በሌላ በኩል ቦስኒያ ሄርዘጎቪናና ኢራን አሁን እየተጫወቱ ናቸው በምድብ ኢ ደግሞ ሆንዱራስ ከስዊትዘርላንድ ኢኳዶር ከፈረንሳይ 11 ሰዓት ላይ ይጋጠማሉ ወደ ኋላ አካባቢ አዲስ አበባ ላይ 11 ሰዓት ሲሆን ማለት ነው ዝግጅታችን ለዛሬ በዚሁ ይጠናቀቃል የተከበራችሁ አድማጮች ፕሮግራሙን የመራልን ሀይሉ ታምራት ቴክኒሻኑና ኔ ማስተናጋጃችሁ ሰሎሞን አባተ እስከ ምሽቱ 3 ሰዓት በዚሁ እንሰናበታችሁ ጤና ይስጥልኝ Show me where you from.